ሰላም፣ ጤና ይስጥልን። አድማጮቻችን አንዳች መነጋገሪያ የማያጡት የማህበራዊ መገናኛ ዘዴዎች በዚህ ሳምንትም የኮሮና ቫይረስ ስጋትና የኢትዮጵያ አየር መንገድ ወደ ቻይና የሚያደርገው በረራ፣ የኢትዮጵያ ብሔራዊ ምርጫ ቦርድ በኢህአዲግ አባል ድርጅቶች መካከል የንብረት ክፍፍል እንዲደረግ ያሳለፈው ውሳኔና፣ በሳምንቱ አጋማሽ በአዲስ አበባ ከተማ ከቤተ ክርስቲያን ግንባታ ጋር ተያይዞ በተከሰተ ውዝግብ የሁለት ንጹሐን ሰዎች መገደል በዚህ ሳምንት አነጋጋሪ ሁነው የሰነበቱ ጉዳዮች ነበሩ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ያለፈው ማክሰኞ የኢህአዴግን መፍረስ በይፋ ያሳወቀ ሲሆን ይህንን ተከትሎ በአባል ድርጅቶቹ መካከል የንብረት ክፍፍል እንዲካሄድ ወስኗል። በዚህም መሰረት ብልጽግና ፓርቲና ህወሓት የኢህአዴግን ንብረትና ሂሳብ አጣሪ በጋራ እንዲሰይሙ፣ በኢህአዴግ ስም ያለ ማናቸውም ዕዳ ተጣርቶ እንዲከፈል፣ ከዳቀሪ የሆነው ሀብት ደግሞ ሶስት እጁ ለብልጽግና፣ ሩቡ ደግሞ የህወሓት ድርሻ መሆኑን ቦርዱ ገልጿል። በዚህም መሰረት የንብረት ክፍፍሉ በህጉ መሰረት በስድስት ወራት ውስጥ አጠናቀው ፓርቲዎቹ ለቦርዱ እንዲያሳውቁ መወሰኑ የማህበራዊ መገናኛ ዘዴዎች ተጠቃሚዎችን በእጅጉ አነጋግሯል። ይንስራይን በሚል ስም የሰፈረው አስተያየት የምትከፋፈሉት ንብረት እኮ የሀገሪቷና የህዝቡ ነው። ኢህአዴግ ከየት ይዞት የመጣው የግል ሀብት ነው? ሲሉ ጠይቀዋል። ዳንኤል ባልቻ የተባሉ የፌስቡክ ተከታታይ ደግሞ የድሃው መሬት እየተነጠቀ ለሀብታም በመሸጥና በኢትዮጵያ ህዝብ ስም በመጣ ብድር የኔ ነው ብሎ እሰጣ ገባ መግባት ይገርማል። ያለ አግባብ ያባከኑት ሀብት ቢጠና እንኳን ንብረት ሊኖራቸው ፓርቲዎቹ ባለዳ ይሆናሉ ብለዋል። አረዱ ሀሰንም የንብረት ክፍፍሉ ተገቢ አይደለም ይላሉ። አራቱ የፖለቲካ ድርጅቶች ከየት ያመጡትን ንብረት ነው የሚከፋፈሉት? አለን የሚሉት ንብረት ከኢትዮጵያ ሕዝብ የወሰዱት አይደለምን? ቦርዱ ትክክለኛ ፈራጅና ዳኛ ቢሆን ኑሮ የእነዚህ ፓርቲዎች ንብረትና ገንዘብ ለሕዝባችን መከፋፈል ነበረበት ብለዋል። አንበሉ አጥናፉ ደግሞ መጋባት ያለ ነው፣ መፋታትም እንዲሁ። ይህ ሲሆን ደግሞ ንብረት ክፍፍልም ያለና የነበረ ነው። ስልጣን ላይ ሲወጡ ገንዘብ መዝረፍ እንደው በኢትዮጵያ ይሁን በአፍሪካ ያለና የነበረ ባህል ነው። ምንም አዲስ ነገር የለም። ኢህአዴግየን ለቀቅ ሞታም ማረፊያ ተጣንዴ በማለት ነገሩን ወደ ቀልድ መልሰውታል። በስም የአራቱ ድርጅቶች ይባል እንጂ የኢህአዴግ ንብረት የሁሉም አጋር ድርጅቶች ንብረት ነው። እንዴት ለአራቱ ብቻ ይከፋፈላል? ደግሞ መከፋፈል ካለባቸው እንደየአባላቱ ብዛት መሆን አለበት ያሉት ደግሞ ታረቀኝ ቡልቻ ናቸው። ትርሲት ግዛቸው የተባሉ አስተያየት ሰጪ ደግሞ ትክክል ብለሃል ወንድሜ፣ አምስት አጋር ድርጅቶች ለሀያ ምናምን ዓመት ያወጡት ገንዘብ ተበላ ማለት ነው በማለት አስተያየቱን ደግፈዋል። መቻሬ ሜዳ በሚል የፌስቡክ ስም የሰፈረው ሀሳብ ደግሞ የኒህ ሀሳብ ግን ገንዘቡ ኢህአዴግ 27 አመት ለአንገላታው ህዝብ ካሳ እንዲከፈል ነው በማለት ጽፈዋል። ዘውዱ ፈቃዱ ደግሞ ደግነቱ ያለባቸው ብድር በቢሊዮን ስለሚቆጠር እንኳን በስድስት ወር ክፍፍሉ በስልሳ አመት ማይካሄድ ምርጫ ቦርድ የወሰነው ውሳኔ ተገቢ ነው። ምክንያቱም ከዳ ክፍያ ተርፎ ለህዋትም ሆነ ለብልጽግና ፓርቲ የሚሰጥ ንብረት የለም። አንጨቃጨቅ ጎበዝ። በማለት ሀሳብ ሰንዝረዋል። ከቻይና ውሃን ግዛት የተነሳው የኮሮና ቫይረስ ወረርሽኝ የተያዙ ሰዎችና የሟቾች ቁጥር እየጨመረ መምጣት የዓለም ሀገራትን እያሳሰበ ነው። በኢትዮጵያም ሁለት ጊዜ ያህል በቫይረሱ ተይዘዋል ተብለው የተጠረጠሩ ሰዎች መገኘታቸውን ይፋ የተደረገ ሲሆን ቆይቶ ግን ነጻ መሆናቸው ተገልጿል። ያም ሆኖ በህብረተሰቡ ዘንድ ያለው ስጋት አሁንም ከፍተኛ ነው። የኢትዮጵያ አየር መንገድ ወደ ቻይና የሚያደርገው በረራ ደግሞ ስጋቱን እጥፍ አድርጎታል። ይህንን ተከትሎ በርካታ የማህበራዊ መገናኛ ኛ ዘዴዎች ተከታታዮች ስጋታቸውን ሲገልጹ ነው የሰነበቱት። ሚካኤል አረጋ የተባሉ የፌስቡክ ተከታታይ እንደ መንግስት ጭካኔ ሳይሆን እንደ እግዚአብሔር ቸርነት ከኮሮና ይጠብቀን ሲሉ፣ እሸቱ ታደሰ ደግሞ ሁለቴም ተጠረጠሩ የተባሉ ሰዎች አራት ብቻ ናቸው። እኔ የምለው አውሮፕላኑ አራት ሰው ብቻ ነው ጭኖ የመጣው? ሙሉ ተሳፋሪ ባለበት አውሮፕላን መጥተው የሌሎቹ ጤንነትስ አስተማማኝ ይሆናል? ሲሉ ጠይቀዋል። በለጥሻቸው አደም የተባሉ የፌስቡክ ተከታታይ ደግሞ ኑሮው ራ ሱ ኮሮና ሆኖብናል እንኳን በሽታው ተጨምሮብን፣ በማለት ጽፈዋል። መሐመድ ይመር ደግሞ ወንድም ወንድሙን በሚገልበት ሀገር የኮሮና በሽታ ምን ያስፈራል ሲሉ ሄርሚላ ፍቅር የተባሉ አስተያየት ሰጪ ደግሞ ልክ ነህ ወንድሜ፣ ከመታገትና ከመገደል አንድ ፊቱን ወረርሽኝ ሳይሻል አይቀርም ብለዋል። ኃይለማርያም መዝገቡ ደግሞ አየር መንገዱ ይዘጋ ማለት አንድ ነገር ነው፣ ግን የኢትዮጵያ አየር መንገድ በረራ ቢያቆም ሌሎቹ አየር መንገዶች ሰው ያመጡ የለም እንዴ? ሲሉ መሐመድ ሰይድ የበረራው መቆም በሽታውን ባያቆመውም ተጋላጭነትን ግን ይቀንሳል ሲሉ መልሰዋል። መሲያ ባድር የተባሉ የፌስቡክ ተከታታይ የቻይናን ብድር በኮሮና መንዝረን ልንከፍል ነው እንዴ? እረ በፈጠራችሁ በረራውን አቁሙልን! ሲሉ ተማጽነዋል። ከሰው ህይወት ገንዘብ የሚበልጥባት ሀገር አይ ኢትዮጵያ፣ ያሉት ደግሞ መሳይ ወልዴ ናቸው። የቃጅማው በሚል የፌስቡክ ስም የሰፈረው አስተያየት ደግሞ ህዝብን የሚታደግ አምላክ ይታደገን እንጂ ምንም አስተያየት ማቅረብ አይቻልም። ሌሎች አያላን ሀገሮች ያቋረጡትን በረራ ከዚህ እጅግ አስፈሪ ከሆነ ምጣት ጋር ግብ ግብ መግጠምና በምርመራ እናገኘዋለን ማለት ምን ማለት ነው? ምን ይሻለናል ጎበዝ ሲሉ ጠይቀዋል። ሊሊ ተስፋዬ ደግሞ እረባካችሁ መጀመሪያ በፖለቲከኞችና በአክቲቪስቶች የገባውን ቫይረስ መቆጣጠር ሳንችል ሌላ ቫይረስ አትጨምሩብን። አሁንስ ህዝባችን ፈረደበት። ወገን በስንቱ እንጨነቅ? ሲሉ ጽፈዋል። ከቻይና በረራ የሚመጣው ዶላር ከህዝብ ህይወት ጋር እንዴት ይተመናል? በድህነታችን ላይ ይህ በሽታ ከገባ በጣም ከባድ ነው። በእንቅርት ላይ ጆሮ ደግፍ ይሏል። እንዲህ ነው ያሉት ደግሞ አባድር ሰይድ ናቸው። ረቡ ጥር 27 ቀን 2012 ዓ ም ሌሊት 7 ሰዓት አካባቢ በአዲስ አበባ ቦሌ ክፍለ ከተማ 22 በሚባለው አካባቢ በህገወጥ መንገድ ተገነባ ከተባለ ቤተ ክርስቲያን መፍረስ ጋር ተያይዞ በጸጥታ ኃይሎችና በምእመናን መካከል በተፈጠረው ውዝግብ የሁለት ሰዎች መገደልና የበርካቶች መቁሰል ሌላው የዚህ ሳምንት የማህበራዊ መገናኛ ዘዴዎች ሰፊ መነጋገሪያ ነበር። ያዕቆብ ተስፋ የተባሉት አስተያየት ሰጪ በኩለ ሌሊት ፖሊሶችን ወደ አካባቢው የላከውን አዛዥ ለሁለት ሰዎች መሞትና ለ17 ሰዎች ጉዳት ተጠያቂ የሆኑትን ፖሊሶች መንግስት በአስቸኳይ ለህግ አቅርቦ ተገቢውን እርምጃ መውሰድ አለበት ሲሉ፣ አብርሃም እየዋስ የተባሉ የፌስቡክ ተከታታይ ደግሞ መንግስትና ፍርድ ቤት ባለበት ሀገር ህገ ወጥ ስራ ቢሆን እንኳ ህጋዊ ሂደትን ተከትሎ የድርጊቱን ፈጻሚዎች ተጠያቂ ማድረግ እየተቻለ ጨለማን ተገን በማድረግ ፖሊስ የህዝቡን ሰላምና ደህንነት ለመጠበቅ በታጠቀው አፈሙዝ ንጹሐንን ተኩሶ መግደል ፈራጅ የሚሆንበት አካሄድ መቆም አለበት ሲሉ ድርጊቱን ኮንነዋል። ከተማ ከተማ የተባሉ የፌስቡክ አስተያየት ሰጪ ደግሞ ህግን በቀን ማስጠበቅ እያለ በሌሊት ሰው መግደል ሽፍትነት ነው። እንግዲህ መንግስት ወደ ሽፍትነት ከተቀየረ ምን ማድረግ ይቻላል? ሲሉ አረሩ ሰርጆ ደግሞ እባክ መንግስታችን ከጠፉብህ አበቦች ይልቅ የሚጠፋውን የሰው ህይወት ጠብቅልን ሲሉ ተማጽነዋል። ጆይ ዴልፕሮ በሚል የፌስቡክ ስም የሰፈረው አስተያየት ደግሞ መንግስት ህግን ለማክበር ቀንና ሌሊት መምረጥ የለበትም፣ ባይሆን የሰው ህይወት እንዳይጠፋ መጠንቀቅ ነበረበት ብለዋል። ሙሴ ረጋሳ ደግሞ አይደለም ሰባት ሰዓት የትኛውም ጊዜ ላይ ቢሆን ህገ ወጥ ስራ ሲሰራ መንግስት ህግ የማስከበር ስራ ይሰራል፣ መስራትም አለበት በማለት አስተያየት ሰጥተዋል። ቢትወደድ ራስ በተባለ የፌስቡክ ስም የሰፈረው አስተያየት ደግሞ እንደሚከተለው ይቀርባል ሃይማኖትህ ተነካ ተደፈርክ እምነትህን ሊያጠፉብህ ነው ተነስ በማለት ህዝብን በማስቆጣት በማነሳሳት ለአመጽ ለብጥብጥና ደም ለማፋሰስ ከተለያዩ ኃይሎች ከፍተኛ ሴራ ሌት ተቀን እየተሰራ ነው ወገን የሚፈጥሩ ክስተቶችን ለምን እንዴት፣ በምን ምክንያት እያለን ሰፋ አድርገን ብንመለከት የተሻለ ነው። መስጊድም፣ ቤተ ክርስቲያንም እምነትም ሳይስተጓጎል ሊቀጥል የሚችለው ሀገርና ህግ ሲኖር ነው። ባካችሁ፣ ከዚህ ጀርባ አገር የሚያፈርስ ትልቅ ደባ ያለ ይመስለናል። እንጠንቀቅ። ሰብለ ዮሐንስ የተባሉ የፌስቡክ ተከታታይ ደግሞ ህግና ፍትህ ካለ ገዳዮቹ ለፍርድ ይቅረቡ ወይ? ፖሊስ እንደ ሌባ በሌሊት መምጣት ይጀምር ሲሉ አግራሞታቸውን ጽፈዋል። ዳዊት ማሞ ደግሞ ህጋዊነቱን ሳይጨርሱ ምእመኑን ወደ ግንባታና አምልኮ ሲመሩ የነበሩትም በእኔ አስተያየት ጥፋተኞች ናቸው። እናም ህግ የጣሱ ምእመናንም ሆነ ነፍሰ ገዳዮቹ እንደየጥፋታቸው ልክ በህግ ሊጠየቁ ይገባል፣ ሲሉ፣ ዳኒያ ዳባ ደግሞ አሁንም በዚህ መልኩ ለግጭት ክፍት የሆኑ የአምልኮ ቦታዎች ካሉ ጥንቃቄ ያሻቸዋል። በመንግስት በኩል ዘላቂ መፍትሄ ቢሰጥ የተሻለ ነው ብለዋል። ሙስሊምም ሆነ ክርስቲያኑ ባገኘው ክፍት ቦታ ቤተ እምነት መገንባት የለበትም። ሃይማኖትን መውደድ በዚህ አይገለጥም። የሚሻለው ህጋዊ መንገድ መከተል ነው። ለሞቱት ወጣቶች ነፍሲ ማር ያሉት ደግሞ በዚሁ በፌስቡክ አመለወርቅ ሰናይ ናቸው። የዛሬው የማህበራዊ መገናኛ ዘዴዎች ቅኝት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ